የትግራይ ክልላዊ መንግስት ምርጫ አደርጋለሁ በሚል ሰበብ ወከባና እንግልት እየፈጸመብን ነው ሲሉ የወልቃይትና የጠገዴ ነዋሪዎች አቤቱታ አሰምተዋል። የክልሉ መንግስት እድሜያቸው ከአስራአምስት እስከ አስራ ሰባት ያሉ ህጻናትን በግዳጅ ለጦርነት እየመለመለ ጎልማሶችን ደግሞ ለሰራዊቱ ድጋፍ የሚሆን ገንዘብና እህል አምጡ እያለ ያስጨንቃል የሚሉት ስሞታ አቅራቢዎች ፌዴራል መንግስቱ ይድረስልን ሲሉ ጥሪ አሰምተዋል። የአማራ ብልጽግና ፓርቲ በወልቃይት ህዝብ ላይ የደረሰ ነው ያለውን ጥቃት ለማስቆም ፌዴራል መንግስቱ ጣልቃ መግባት አለበት ብሏል። የትግራይ ክልላዊ መንግስት ለአሜሪካ ድምጽ በሰጠው ምላሽ እየተፈጸመ ነው የተባለውን የሰብአዊ መብት ጥሰት አስተባብሏል። አስቴር ምስጋናው ዝርዝሩን ይዛለች። ስማቸው እንዲጠቀስ ያልፈለጉ የወልቃይት ነዋሪ ህወሀት ክልላዊ ምርጫ ለማድረግ በመዘጋጀቱ በአካባቢው ነዋሪዎች ላይ አፈና እያካሄደ መሆኑን ከተናገሩት አንዱ ናቸው። ወጣ ምክንያት ፖሊሶች አልጋ ተያይዛበት ሆቴል ትፈለጋለህ ተብሎ እንደታሰረ ነው። አሁኑ የት እንደደረሰ ምን እንደሆነ ምታቀው ነገር የለም። ማፈና ውስጥ ነን ያለ ነው። እዚህ ያለው ሁኔታ በጣም አስቸጋሪ ነው። እውነት ስለዚች ሀገር አጥንታችን ከስክሳን ደማችን አፍስሰን መከላከያ ሰራዊት የገነባ ሰዎች ነን። ግን እንዴት አይደርስልንም? የፌዴራል መንግስት አይደርስልንም። እኒሁ አስተያየት ሰጪ እንደሚናገሩት ከአስራ አምስት እስከ አስራ ሰባት የእድሜ ክልል ውስጥ ያሉ ታዳጊዎችን ሳይቀር በግዳጅ ለጦርነት እያዘጋጀ ነው። ልበላው እየተደረገ ያለ አማኝ አባሎች ናቸው በሚባሉ ወይም ደግሞ ለመንግስት ስራ በተሰማሩ ሰዎች ቤት ለቤት እየዞሩ በየቀበሌው ከአስራ አምስት እስከ አስራ ሰባት እድሜ ያለው ስራ ይመዘገባል። እንዲሁም ከአስራ ስምንት በላይ ያለው ደግሞ በሌላ ጥጽ እንዲመዘገብ እየተደረገ ነው። የጠገዴ ማክሰኝት ገበያ ነዋሪ ነኝ ያሉት አቶ ሰጣኝ ነጋ ተመሳሳይ እንግልት እንደደረሰባቸው ተናግረዋል። በተለያየ መንገድ አንተ ነፍሰኛ ነህ፣ አንተ ትምክህተኛ ነህ፣ አንተ የወልቃይት ጠገዴ አስመላሽ ኮሚቴ አባል ነህ፣ አንተ የለውጥ ደጋፊ ብልጽግና አባል ነህ በሚል እንዳለ ማህበረ የተወለደ በግብርና ባለሙያን በጤና ባለሙያን በማሰማራት ስም ዝርዝሩን ብቻ አምጡልን፣ ከዛ መለስ ያለው ችግር የለውም። ከርቦ ራሳቸውን ወልተው ራሳቸው እንዲመርጡት መረጠ ለማለት ፈልገው ይመስለኛል። እንቅስቃሴ እየተደረገ የሚቃወማቸው ሰዎችም ያው እያሰሩ እያሳደዱ ነው ያለው። አሁን በቅርብ ጊዜ ከአስራ ሰባት ሐምሌ ጀምሮ በተለይ እስካሁን ባለው ከባድ በዘመቻ መልክ መግሳት እንቅስቃሴ ነው ያለው። ለምሳሌ ያክል አሁን በባሰኞ ገበያ ጌታውን ጥላሁን የሚባል፣ ወስለገሰ ጋንሽ አካባቢ ገብርኤላዊ ደረጃው ያዘዘው የተባሉ ባለ ሀብቶችና ወጣቶች በቁጥጥር ስር አድርገዋቸዋል። ብዙዎችም በዚህ ሳምንት ከፖሊስ አባላትን ከወረዳ አመራርን ያን ጉዳይ ከመታፈን በሌሊት በጨለማ በህዝቡ ትብብር መለጡም አሉ። ፌደራል መንግስቱን ይህን ተገንዝቦ አፋጣኝ መልስ ቢሰጥና መከላከያ ሰራዊት መልስ ቢሰጥና ለህብረተሰቡ ቢታደግ የሚል ሀሳብ ነው ያለ። እኚህ አስተያየት ሰጭ እንደሚሉት በግዳጅ የገንዘብና የምግብ መዋጮ አምጡ እየተባለ በመሆኑ የፌዴራል መንግስቱ ሊታደጋቸው ይገባል ባይ ናቸው። ኮሾሮ ለስንቅ የሚሆን ድጋፍ ሊዘጋጅ በጫናም ቀስቀሳ እያደረጉ ናቸው ብር ማዋጡ ይላሉ። በበጋ ጀምሮ ለበተለይ ለታጣቂው የግድ መነሻ ከመቶ ብር በላይ ታወጣለህ ለጸጥታ ማጠናከሪያ ለቀለብ ለምናምን እየተባለ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በበኩላቸው ህዝቡ በከፍተኛ ስቃይ ውስጥ መሆኑን ለፌዴራል መንግስት በተደጋጋሚ መግለጻቸውን ይናገራሉ። በአካባቢ ባለው ወከባ ከምርጫ ተከትሎ አንድ ሀገር እያለ መንግስት እያለ ለዚህ ማህበረሰብ እንዴት መንግስት ይደርስለትም። ህወሓት ከዚያ በፊት በብቸኝነት ይዞ ያን ማህበረሰብ ያጠፋው እንዳይበቃ፣ አሁን ደግሞ መንግስት ባለን ሰዓት እኛ ማንነት በመጠየቃችን ምክንያት ይህን ማህበረሰብ እየተለ ሊገደል ይችላል። ምርጫ መሰረት ተደርጎ ምርጫ የሚቃወሙ ናቸው ብልጽግና የሚደግፉ ናቸው በሚል የወልቃይት ጠገዴ ወሰንና ማንነት ደጋፊዎች ናቸው በሚል ምክንያት እንዴት አሁንም እንዲታሰሩ ሊገደሉ ይችላሉ። እንዲሁ እኛም ለመንግስትም ለተለያዩ ተቋማትን በደብዳ ስራት። ያስገባችሁ ስለዚህ ማንንም ሊያድናቸው አይችልም በሚል ማህበረሰቡ አሁንም ብዙ ሰዎች እየታሰሩ ነው ያሉ። የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አገኘው ተሻገር ሰሞኑን በሰጡት መግለጫ ህወሀት በወልቃይትና በጠገዴ ህዝቦች ላይ እያደረሰ ያለውን ግፍ ማስቆም የፌዴራል መንግስቱ ኃላፊነት ነው ብለዋል። ላይ ውልቃይት ህዝቦች ውጫውን አልደግፍም በማለታቸው እየተሰደዱ ተፈናቃዮች እያስተናገዱ ነው። በአሁኑ ሰዓት ይሄን የፌደራል መንግስት አልቃ ጎዞ ማስተካከል መችላል አለበት። የትግራይ ክልል ማርጫ ስራ ካሄዱ ሆ እኛ ከትግራይ ህዝብ ጋር አብረን በሰላም መኖር ነው የምንፈልገው። የትግራይ ህዝብ ወንድማችን ነው። እኛም ሆነ ቲፒኤልኤፍ የአማራንና የትግራይን ህዝብ ልንነጣጥለው አንችልም። በባህል፣ በወግ፣ በደንብ፣ በሃይማኖት የተሳሰረ ህዝብ ነው። እናዋጋው አንችልም። የትግራይ ክልላዊ መንግስት የቀረቡበትን ውንጀላዎች ሁሉ አስተባብሏል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሊያካሳ ለአሜሪካ ድምጽ ሲናገሩ በአካባቢ ምንም አይነት የተለየ ነገር እንደሌለ ነው ያብራሩት። በዚህ ምርጫው የማንም ይም አይደለም፣ የህዝቡ ውሳኔ ነው እና ለዚያ በምርጫ ዙሪያ ላይ ጫና እየደረሰብን ነው የሚል አካል በትግራይ ክልል ይኖራል ብሎ መገመት በጣም አስቸጋሪ ነው። የወሰንና የማንነት ጥያቄ ያለው በትግራይ ክልል ላይ ያለው የወልቃይትና ራያ አካባቢዎች ነዋሪዎች እንደዛ አይነት ጥያቄዎች እንደሌለባቸው በተደጋጋሚ ተናግረናል። ምክንያቱም የማንነታቸው በተግባር በመስዋዕትነታቸው በትግላቸው ያረጋግጦ ተመልሶናቸው ያደሩ ጥያቄዎች ስለሆነ ማለት ነው። እነዚህ ጥያቄዎች ከማንም የሚነሱ የሚለውን ነገር ግን በአንደኛው አላፊነት የማይሰማቸው ይህ ጥቅቀና ማያስከብነው ዋን የምመረት በተለያዩ ቁርቁስ ውስጥ ገብቶ የትግራይ ህዝብና የተለያዩ የትግራይ ህዝብ አካባቢ የሚኖሩ የተለያዩ ክልል ህዝቦች ጋር ግጭት እንዲፈጠር ወደ አላስፈላጊ ለውቀትና ግርግር እንዲገቡ ፍላጎት ካላቸው አካላት ካልሆነ በስተቀር ህዝቡ በዋነኝነት የማንነት ጥያቄ እንደሌለው አስረድቀን በተደጋጋሚ ይገልጠናል። በግዳጅ ለጦርነት ይመለመላሉ ስለተባሉ ታዳጊዎችና ስለመዋጮም ተከታዩን ብለዋል። ወይዘሮ ሊያ በጸጥታ መዋቅራችን የተለያዩ የድጋፍ ትኖች አሁን የተጀመረ አይደለም። ከዚህ ቀደምም የተለያዩ ምራታዊ ባለሀብቶች፣ ወጣቶች፣ ሴቶች፣ የተለያዩ አደረጃጀቶች እነዚህ የጸጥታ መዋቅሩን እንዲጠናከር እና ሁሉ ይበልጥ ጸጥታውን እንዲከበርለትና እንዲያ ከበለት ስለሚፈልግ ካለው ጽኑ አቋም የተነሳ ከሆነ በስተቀር ሌላ ፍላጎት እንዳልሆነ መገንዘብ ተገቢ ይመስለኛል። በጉዳዩ ዙሪያ ከፌዴራል መንግሥቱ ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንደተሳካ እመለስበታለሁ። የወልቃይት ጠገዴ የወሰንና የማንነት ጥያቄ መነሳት የጀመረው ገና ከኢህአዴግ ውልደት ጊዜ ጀምሮ መሆኑን ያነጋገርኳቸው ነዋሪዎች ይጠቅሳሉ። ህወሀት እንዲህ እንዳሁኑ የማዕከላዊ መንግስት ስልጣኑ ከማጣቱ በፊት ጥያቄውን ለማፋም በወልቃይት ጠገዴ ተወላጆች ላይ ከፍተኛ የሰብአዊ መብት ጥሰት ማድረሱንም ያስታውሳሉ። የአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር